ቀዳሚው የዓለም ዜና ነው። ማንተጋፍቶት ስለሺ፣ የዲደብልዩ ዜና። ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና። ምስራቅ ኢትዮጵያ ውስጥ በደረሰ የባቡር አደጋ ቢያንስ 14 ሰዎች ሲሞቱ 29 መቁሰላቸውን የፈረንሳይ ዜና አገልግሎት ኤኤፍፒ የአገር ውስጥ መገናኛ ብዙኃንን ጠቅሶ ዘገበ። በአፋር ክልል ገዋኔ ወረዳ ነዋሪዎች የኢትዮጵያ ጅቡቲን አውራ ጎዳና መንገድ ለትናንት ለሰዓታት በመዝጋት ተቃውሟቸውን ማሰማታቸው ተነገረ። በካርቱም ዓለም አቀፍ አውሮፕላን ማረፊያ አካባቢ ዛሬ በሰው አልባ በአውሮፕላኖች ጥቃት መሰንዘሩ ተገለጠ። የፈረንሳይ የቀድሞ ፕሬዝዳንት የሰባ ዓመቱ አዛውንት ኒኮላስ ሳርኮዚ የእስር ጊዜያቸውን ዛሬ ጀመሩ። ዜናው በዝርዝር ምስራቅ ኢትዮጵያ ውስጥ በደረሰ የባቡር አደጋ ቢያንስ 14 ሰዎች ሲሞቱ 29 መቁሰላቸውን የፈረንሳይ ዜና አገልግሎት ኤኤፍፒ የአገር ውስጥ መገናኛ ብዙሃንን ጠቅሶ ዛሬ ዘገበ። አደጋው የተከሰተው ትናንት ሌሊት 8 ሰዓት ግድም በሶማሌ ክልል ሺኔሌ ወረዳ በመንገደኞች መጓጓዣ ባቡር ላይ መሆኑንም የዜና አውታሩ አክሏል። ባቡሩ ከጅቡቲ ድንበር አቅራቢያ ከደወሌ ከተማ ተነስቶ ወደ ድሬዳዋ 200 ኪሎ ሜትር ርቀት በመጓዝ ላይ ሳለ አደጋው መከሰቱንም የአካባቢው ባለስልጣናት መናገራቸው ተዘግቧል። የፈረንሳይ ዜና አገልግሎት የጠቀሰው የድሬ ቲቪ በፌስቡክ ገጹ ባሰፈረው ጽሁፍ በሶማሌ ክልል ሽኒሌ ወረዳ አካባቢ አነስተኛ ዳገታማ ስፍራ ላይ የኋለኛው ፉርጎ ተገንጥሎ ወደኋላ በመመለሱ ለጥገና ከቆመ ሌላ ባቡር ጋር በመጋጨቱ አደጋው የደረሰ እንደሆነ ተገልጿል ሲል አስነብቧል። በአፋር ክልል ገዋኔ ወረዳ ትናንት ነዋሪዎች የኢትዮጵያ ጅቡቲ አውራ ጎዳና መንገድ ለሰዓታት በመዝጋት ተቃውሟቸውን ማሰማታቸው ተነገረ። ተቃውሟቸውን ያሰሙት ለስምንት ወራት ደሞዝ አልተከፈለንም ያሉ የመንግስት ሰራተኞችና የመጠጧ በአግባቡ እየቀረበ አይደለም የሚሉ የወረዳው ነዋሪዎች መሆናቸውም ተገልጧል። ለተቃውሞ ወደ አደባባይ የወጡ የገዋኔ ነዋሪዎች እንደገለጹት በወረዳው የሚገኙ የመንግስት ሰራተኞች በተገቢው መንገድ ደሞዝ እየደረሰን አይደለም ብለዋል። ደሞዝ ከነጭማሪ አሁን ወደ ስምንት ወር እየሄደ ነው፣ አልተከፈለም። የሁለት ሺ አስራ ሰባት ግማሽ አለ፣ የሁለት ሺ አስራ ስምንትም አለ። አልተከፈለም ማለት ነው። የደሞዝ እንኳን ማን ይስማልን ነው። የወረዳው ነዋሪዎች የትናንቱን ተቃውሞ ከሰዓታት በኋላ ያቋረጡት መንገደኞች ሊደርስባቸው የሚችለውን እንግልት ለመቀነስና ከሀገር ሽማግሌዎች ጋር በተደረገ መግባባት መሆኑን ጠቅሷል። ጥያቄው ካልተፈታ ግን ከቀናት በኋላ በድጋሚ አደባባይ እንደሚወጡም ዝቷል። በዜና መጽሔት ተጨማሪ ይኖረናል። በካርቱም ዓለም አቀፍ አውሮፕላን ማረፊያ አካባቢ ዛሬ በሸዋልባ አውሮፕላኖች ጥቃት መሰንዘሩ ተገለጠም። አውሮፕላን ጣቢያው በጦር ኃይሎች በሚደገፈው መንግስት ከሁለት ዓመታት በኋላ ለመጀመሪያ ጊዜ ለአገር ውስጥ በረራዎች ሊከፈት አንድ ቀን ብቻ ነበር የቀረውም። ከሁለት ዓመት በፊት በሱዳን ጦር ሰራዊትና በተቃዋሚው ፈጥኖ ደራሹ ኃይል በእንግሊዝኛ ምጻሩ አር ኤስ ኤፍ መካከል የተቀሰቀሰው ጦርነት በመዲናው የሚገኙ ወሳኝ መሠረተ ልማቶች ላይ ብርቱ ጉዳት ካደረሰ በኋላ አየር ማረፊያው ተዘግቶ ቆይቷል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ ሬዲዮ የዓለም ዜና ነው። የፈረንሳይ የቀድሞ ፕሬዚዳንት የሰባ ዓመቱ አዛውንት ኒኮላስ ሳርኮዚ የእስር ጊዜያቸውን ዛሬ ጀመሩ። ኒኮላስ ሳርኮዚ ከቀድሞ የሊቢያ መሪ ሞአመር ካዛፊ በሚሊዮን ዩሮ የሚቆጠር የገንዘብ ድጋፍ ለማግኘት ጥሩዋል በሚል ነበር ለእስር የተዳረጉት። በጸፊታውም ሙአመር ቃዛፊ ከምዕራቡያን ጋር ገብተውበት ከነበረው እሰጥ አገባ ለማላቀቅ ኒኮላስ ሳርኮዚ በወቅቱ ሊረዷቸው ቃል ገብተው ነበር ተብሏል። ሳርኮዚ ከሊቢያ ያገኙት የተባለውን የገንዘብ ድጋፍ እንደ ጎርጎሮስ አቆጣጠር ለ2007 ምርጫ ዘመቻ ሳያውሉት እንዳልቀረ አቃቤ ህግ ገልጧል። ዛሬ የጀመረው የአምስት ዓመት እስር የተፈረደባቸውም የዛሬ ወር ግድም ነበር። ኒኮላስ ሳርኮዚ በወቅቱ ክሱን አስ ተባብሎ ነበር። እስሩን ተቀባይነት የሌለው እንደሆነ በመግለጥ ዳግም አቤት እንደሚሉ የገለጡት ከጠበቃዎቻቸው መካከል አንዱ የሆኑት ዣን ሚሼል ዳሪዮስ ናቸው። ይህ ለእሳቸው ለፈረንሳይና ለተቋሞቻችን መጥፎ ቀን ነው፣ ምክንያቱም የእሳቸው መታሰር ውርደት ነው። እናም ከስራ ባልደረባዬ ክሪስቶፍ ኤንግራ ጋር ተስፋ የምናደርገው የይግባኝ ሰሚ ፍርድ ቤት የፈረንሳይ ፍትህ ወደሚገባው ክብር ይመለሳል ብለን ነው። ኒኮላ ሳርኮዚ የእስር ጊዜያቸውን ከዛሬ ለመጀመር በፖሊስ ታጅበው ወደ ላሳንቴ የእስር ቤት መወሰዳቸውም ተዘግቧል። ኒኮላ ሳርኮዚ በፈረንሳይ ታሪክ ለእስር የተዳረጉ የመጀመሪያው ፕሬዝዳንት ናቸው። በፈረንሳይ ታሪክ ከሁለተኛው የዓለም ጦርነት ማክተም በኋላ ከናዚ ጋር ተባብሯል በሚል ማርሻል ፊሊፕ ፔታይንም ታስረው ነበር። እሳቸው ግን በዘመኑ የነበረውን መንግስት በጠቅላይ ኤታማዦር ሹምነት ይመሩ የነበሩ ናቸው። የቀድሞ ወግ አጥባቂ መሪ ኒኮላስ ሳርኮዚ እንደ ጎርጎሮስ አቆጣጠር ከ2007 እስከ 2012 ድረስ የነበረውን የፈረንሳይ መንግስት በፕሬዝዳንትነት አገልግለዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሰላም ስምምነቱን እየጣሰ ነው ሲሉ የከሰሱት ሐማስ ከድርጊቱ የማይታቀብ ከሆነ በመካከለኛው ምስራቅ የሚገኙ አጋሮቻቸው ወደ ጋዛ ጦር እንደሚልኩ አስጠነቀቁም። ፕሬዝዳንቱ አጋሮቼ ላሏቸው የመካከለኛው ምስራቅ አገራት ጥሪ ካስተላለፉ ጦራቸውን ልከው ሐማስን ለመግጠም ዝግጁ መሆናቸውን እንደነገሯቸውም ዛሬ ይፋ አድርጓል። የፕሬዝዳንቱ ዛቻ የተሰማው ሐማስ ከእስራኤል ጋር ለሁለት ዓመታት የቆየበትን ጦርነት ለማስቆም በገባው የተኩስ አቁም የሚጠበቅበትን ካላደረገ ይወገዳል ሲሉ ካስጠነቀቁ ከአንድ ቀን በኋላ ነው። በመካከለኛው ምስራቅ በአሁኑ ወቅት ታላላቅ ናቸው ሲሉ ያሞካሿቸው በርካታ አጋሮቻቸው ነገሩኝ ስላሉትም ሶሻል ትሩዝ በሚባለው የማህበራዊ መገናኛ አውታራቸው ዶናልድ ትራምፕ ጽፏል። እሳቸው ጥያቄ አቅርቡ እንጂ አጋሮች ያሏቸው ሀገራት ሐማስን ልክ ለማስገባት እስከ አፍንጫቸው የታጠቁ ጦር ሰራዊቶቻቸውን ወደ ጋዛ ይልካሉ ሲሉም ጽፏል። ይህ የፕሬዝዳንቱ ጽሁፍ ይፋ የሆነው ነው የዩናይትድ ስቴትስ ምክትል ፕሬዚዳንት ጄዲ ቫንስ ከሌሎች ሁለት የዶናልድ ትራምፕ ከፍተኛ ልኡካን ጋር እስራኤልን እየጎበኙ ባሉበት ወቅት ነው። ይህ በእንዲህ እንዳለ በእስራኤልና በሐማስ መካከል የተደረገው የተኩስ አቁም ስምምነት በቀላሉ እንዳይከሽፍ ወይም እንዳይጨናገፍ ሲሉ የጋዛ ነዋሪዎች ፍልስጤማውያን ስጋታቸውን እየገለጡ ነው። አሽራፍ አል አሽካር የተባሉ የ48 ዓመት ፍልስጤማዊ ጦርነቱ በሆነ ጊዜ ዳግም እንዳይጀምር ስጋት ገብቶኛል ሲሉ ተናግሯል። ደህንነት የለም። ጦርነቱ ቆመ ሲባል በተደጋጋሚ ጊዜያት ተመልሶ ይመጣል። እናም በእውነቱ ተመልሶ ሊመጣ ይችላል የሚል ስጋት ገብቶናል። በማንኛውም ጊዜም ሊመለስ ይችላል። ጦርነቱ ወደኛ ሲመለስ ጣጣ ነው ይዞብን የሚመጣው፣ አንዳች የሚያሰቃይ ነገር ይሆናል። ብዙ ጊዜ ቆሞ እንደገና ተጀምሯል። እግዚአብሔር ቢፈቅድ ጦርነቱ ያከትማል ብለን ተስፋ እናደርጋለን። ሰላም እንደሚሆንም ተስፋ ሰንቀናል። ባሳለፍነው እሁድ እስራኤል በራፋና ደቡባዊ ጋዛ በኩል ወታደሮች ላይ ከሐማስ ትንኮሳ ተከፍቶብኝ ነበር በማለት በሰነዘረችው የአየር ላይ ጥቃት አርባአምስት ፍልስጤማውያን መገደላቸው ተዘግቧል። ከተኩስ አቁም ስምምነቱ በኋላ የተገደሉ ፍልስጤማውያን ቁጥር ሰማንያ መድረሱንም የጋዛ ጤና ሚኒስቴር አሳውቋል። ሐማስ የተኩሱ አቁም ስምምነቱን በተደጋጋሚ የምጥሰው እስራኤል ናት ሲል ይከሳል። ሐማስ ራፋ ውስጥ ካሉ ቀሪ የቡድኑ አባላት ጋር ያለው ግንኙነት ለወራት መቋረጡን ይጠቅሳል በዚያም የተነሳ በዚያ አካባቢዎች ለሚከሰቱ ማናቸውም ክስተቶች ኃላፊነት የለብንም ማለቱንም አሶሺየትድ ፕሬስ የዜና ምንጭ ዘግቧል። እስራኤል ወታደራዊ ኃይሎች በአካባቢው የሚገኙ የሐማስ ኢላማዎችን የመታ ነው ሐማስ ጸረ- ታንክ ሚሳይል በመተኮስ ወታደሮች ከገደለ በኋላ ነው ብሏል። ኢላማ የተደረጉትም የጦር አዛዦች፣ ታጣቂዎች፣ ዋሻ እና የጦር መሳሪያ ማከማቻ ስፍራዎች ናቸው ማለታቸውም ተዘግቧል። ይህ ዶችቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። ምስራቅ ኢትዮጵያ ውስጥ በደረሰ የባቡር አደጋ ቢያንስ 14 ሰዎች ሲሞቱ 29 ሰዎች መቁሰላቸውን የፈረንሳይ ዜና አገልግሎት ኤኤፍፒ የአገር ውስጥ መገናኛ ብዙሃንን ጠቅሶ ዛሬ ዘገበም። በአፋር ክልል ገዋኔ ወረዳ ትናንት ነዋሪዎች የኢትዮጵያ ጅቡቲን አውራ ጎዳና መንገድ ለሰዓታት በመዝጋት ተቃውሟቸውን ማሰማታቸው ተነገረም። በካርቱም ዓለም አቀፍ አውሮፕላን ማረፊያ አካባቢ ዛሬ በሰው አልባ አውሮፕላኖች ጥቃት መሰንዘሩ ተገለጠ። የፈረንሳይ የቀድሞ ፕሬዝዳንት የሰባ ዓመቱ አዛውንት ኒኮላስ ሳርኮዚ የእስር ጊዜያቸውን ዛሬ ጀመሩ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ። ለዓለም ዜናውም ማን ተጋፍቶ ስለሽና አመሰግናለሁ።